ጥያቄ 21 ክህደት በንግግር በተግባርና በእምነት የሚገለጽ ነው። ለእነዚህ ምሳሌ የሚሆኑትን ግለጽ። መልስ፣ በንግግር ለምሳሌ ጥራት የተገባው አላህን ወይንም መልእክተኛውን ሶለላሁ ዓለይሂ ወሰለም መስደብ። በተግባር ለምሳሌ ቁርአንን በተግባር ማቃለል ወይም ከአላህ ውጪ ላለ አካል መስገድ በእምነት ለምሳሌ ከሀያሉ አምላክ ሌላ ሊመለክ የሚገባው አካል እንዳለ ወይም ጥራት ይገባውና ከላቀው አምላካችን አላህ ጋር ሌላ አምላክ እንዳለ ማመን ነው።